የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሰሜን ኮሪያ ላይ የጀመሩትን የብርቱ ቃላት ድብደባ ዛሬ ይበልጡን አጠንክረው ቀጥለውታል። ፒዮንግያንግ የዩናይትድ ስቴትሷን የፓሲፊክ ውቅያኖስ ደሴት ጓምን ለመደብደብ ያላትን ወታደራዊ እቅድ ከትናንት በስቲያ ረቡ አሳውቃለች። የቪኦኤዋ ዝላቲሳ ሆክ ያጠናቀረችውን ዘገባ ሰሎሞን አባታ ያቀርባል። ሰሜን ኮሪያ ጉዋም ላይ ጥቃት የመሰንዘር ውጥኗን ይፋ ያደረገችው በትንኮሳዋ የምትቀጥል ከሆነ ዓለም ቀድሞ አይቶት የማያውቅ የእሳትና የቁጣ ፍዳ ይወርድባታል ሲሉ ፕሬዚደንት ዶናልድ ትራምፕ ከአሜሪካ ፕሬዚደንት ተሰምቶ የማያውቅ የበረታ የዛቻ ውርጅብኝ ባሰሙ ማግስት ነው። ፒዮንግያንግ በዩናይትድ ስቴትስ ግዛትም ሆነ ከወዳጆቿ በአንዱ ላይ እንዲች ብላ ጥቃት ለማድረስ ብትሞክር መዘዙ ከግምት በላይ ነው ብለዋል ትራምፕ። ይህ የሁለቱ መሪዎች የዛቻ ልውውጥና ጡንቻን የማገላበጥ አባዜ ሁለቱም ረገብ እንዲሉና አደብ እንዲገዙ የሚያሳስቡ ጥሪዎችና የግልግል ሐሳቦችን ጋብዟል። ትራምፕ እንዲያውም ለሰሜን ኮሪያው መሪ ኪም ጆንግ ኡን ያስተላለፍኩት መልእክት ሊሆን ይገባው የነበረውን ያህል ጠንካራ አይደለም እያሉ ነው እያደረጉ ያሉትና እያደረጉም በቸልታ እየታለፉ ወይም እያመለጡ ያሉበት ነገር አሳዛኝ ታሪክ ወይም ትራጄዲ ነው። ይህ ደግሞ ሊፈቀድ አይችልም። ፒዮንግያንግ ጓም ደሴትን በኦገስት አማካይ ወይም በመጪዎቹ ጥቂት ቀናት ውስጥ እደበድ ባለሁ ስትል ያሰማችውን ዛቻና እቅድ ናቅ አድርገው ነው ትራምፕ ያጣጣሉት። በነገራችን ላይ ጓም ደሴት ሰባት ሺህ የሚሆኑ የዩናይትድ ስቴትስ ጦር አባላት የሰፈሩባት በፓሲፊክ ውቅያኖስ እምብርት የባሕርና የአየር ኃይሎቿ መደቦች መገኛ ነች። ጓምን ምን እንደሚያደርጋት እናያለን። ጓም ላይ አንዳች ነገር ቢያደርስ ሰሜን ኮሪያ ውስጥ የሚደርሰው ነገር ማንም ከዚህ ቀደም አይቶት የማያውቅ ይሆናል። እንዲህ ዐይነቱን የትራምፕ የቁጣ ንግግር ያልወደዱላቸው ብዙ ናቸው። የፕሬዝደንት ትራምፕ ቋንቋ እሳት ላይ ነዳጅ ማርከፍከፍ ይመስለኛል። ከሰሜን ኮሪያውያን መስማት የለመድነውን ዐይነት አቀጣጣይ ወይም አናዳጅ ንግግር ነው። ደቡብ ኮሪያ የሚገኘው የዮንሴ ዩኒቨርሲቲው ጃንደላሪ ናቸው። ይሁን እንጂ ዲፕሎማሲ ከኪም ጆንግ ኡንም ሆነ ከአባቱ ጋር አልሰራም ብለዋል። ትራምፕ ሲመልሱ ሀያ አምስት ዓመት እየተደራደሩ ናቸው። ቢል ክሊንተንን ተመልከቱ። አልተሳካለትም። ደካማና ስኬት አልባ ሆኗል። በቡሽ ላይ የሆነውን በኦባማ ላይ የሆነውን ተመልከቱ። እንዲያውም ኦባማ ስለዚህ ጉዳይ መናገር እንኳ አይፈልግም። የዩናይትድ ስቴትስ ምላሽ ምን እንደሚሆን ፕሬዚደንቱ አንጥረው አልተናገሩም። ይሁን እንጂ ዩናይትድ ስቴትስ በዓለም ላይ እጅግ ኃያሏን ኒውክሌር አገር ሆና መቀጠሏን ለማረጋገጥ የኒውክሌር አቅምና ይዞታቸውን እንደሚያዘምኑ ትናንት ምሽት ላይ ለጋዜጠኞች ተናግረዋል። ትራምፕ የዩናይትድ ስቴትስን ጸረ ሚሳኤል መከላከያ ስርዓት ለማጠናከርና ለማስፋት እንዲሁም ጦራቸውን በዘመናዊ ሁኔታ ለማደራጀት ተጨማሪ ብዙ ቢሊዮኖች ዶላሮችን እንደሚያወጡ አክለው አስታውቀዋል። ፕሬዝደንት ትራምፕ ሰሜን ኮሪያን ጨምሮ ማንም ቢሆን በምንም ነገር ሊያስፈራራን አይችልም ዩናይትድ ስቴትስ የሰሜን ኮሪያን ጦር ለመጨፍለቅ ብቃቱ እንዳላት ወታደራዊ ጠበብት ይመሰክራሉ። ይሁን እንጂ የሚከፈለው የሕይወት ዋጋ ግዙፍ ነው የሚሆነው። በሰሜን ኮሪያ ላይ የኒውክሌር ድብደባ ቢፈጸም ሚሊዮኖች ሰሜን ኮሪያውያን ያልቃሉ፣ ለጎረቤቶቿም ጦሱ ክፉ ነው የሚሆነው። እርምጃው ከቻይና ጋርም ቅራኔ ውስጥ ሊከት ይችላል። ኒውክሌር ትጥቅ ለዓለም ደህንነት ትልቁ ስጋት መሆኑንም የሚናገሩት ትራምፕ እንዲጠፋ እንዲወገድ፣ እንደሚፈልጉም ጠቁመዋል። ኑክሌር መሣሪያ ያላቸው ሩሲያ፣ ዩናይትድ ስቴትስ፣ ቻይና፣ ፓኪስታንና ሌሎችም ብዙ ሀገሮች እንዲያስወግዷቸው እፈልጋለሁ። ያ እስኪፈጸም ግን ዩናይትድ ስቴትስ በዚህች ምድር ላይ ልዕለ ሃያሏ ኑክሌር ሀገር እንደሆነች ትኖራለች ፕሬዚደንት Donald J. Trump.